የዘጠና ሶስት ዓመቱ የቀድሞ የዚምባብዌ ፕሬዚደንት ሮበርት ሙጋቤ በመጨረሻው ስልጣናቸውን በፈቃዳቸው ለቀዋል። በሀያ ዓመታት የሚያንሷቸው እና በንጽጽርም ወጣት ተደርገው የተወሰዱት የሰባ አምስት ዓመቱ የቀድሞ ምክትላቸው ኤመርሰን ምናናንጓ የፊታችን አርብ ቃለ መሐላቸውን ፈጽመው የስልጣን መንበሩን ይረከባሉ። ለመሆኑ ዚምባብዌያውያን አዞ በሚል ቅጽል መጠሪያ የሚያውቋቸው መጪ ፕሬዚደንታቸው ማን ናቸው? አኒታ ፓውል ከጆሃንስበርግ፣ ሰባስቲያን ሙፎፉ ከሀራሪ ያጠናቀሯቸውን ዘገባዎች ጨምቆ አሉላ ከበደ ተከታዩን ይዞ ቀርቧል። ላለፉት ሰላሳ ሰባት ዓመታት ያቺን አገር በጠንካራ መዳፍ ተጭነው የመሩት የፕሬዝዳንት ሮበርት ገብርኤል ሙጋቤ የቀኝ እጅና ብርቱ ተከላካያቸው ነበሩ አወዛጋቢው ሁኔታዎች መታየት እስከጀመሩበት ቅርብ ጊዜያት ድረስ። በያዝነው ዓመት መጀመሪያ ላይም ፓርቲያቸው ገዢው ዛኑፔፍ ማዕከላዊ ዝምባብዌ ላይ ባካሄደው ሰላማዊ የድጋፍ ሰልፍ ላይ ተገኝተው ነበር። ዛኑ ፒኤፍ ለህዝብ የቆመ ግንባሩን፣ የማያጥፍ ፓርቲ ነው፣ በመሪነቱም ይቀጥላል ሲሉ ነው ከሀገሪቱ ዋና ዋና ቋንቋዎች አንዱ በሆነው በሹና ቋንቋ ምናንጋጓ ለተሰበሰበው ህዝብ የተናገሩት። እናም ሌሎች ጩኸታቸውን ሊቀጥሉ ይችላሉ፣ ዛኑ ግን አገር መምራቱን አያቆምም። ከሮበርት ሙጋቤ ጋር ወደፊት፣ ከዛኑ ፒኤፍ ጋር ወደፊት ሲሉ የተናገሩት ጥቂት ወራትም አለፉ። የተከተለውን ላየ ግን ልዩነቱ ከንጽጽር በላይ ነበር። ከጥቂት ሳምንታት አስቀድሞ ከምክትል ፕሬዝዳንትነት ስልጣናቸው በሙጋቤ የተነሱትና ባለፈው ሳምንት ጦር ሰራዊቱ ሙጋቤን በቁም እስር ከዋለ በኋላ ወደ ስልጣናቸው እንዲመለሱ ያደረጋቸው ምናንጋጓ ዛሬ ደግሞ የቀድሞ አለቃቸውን በፈቃዳቸው ከማለት ይልቅ በተደረገባቸው ከፍ ያለ ግፊት ተገድደው ማለት ይሻላል። ስልጣን መልቀቅ ተከትሎ የነገይቱን ዚምባብዌ ሊመሩ ከሽግግሩ ደጃፍ ቆመዋል። በያዝነው ወር መጀመሪያ ግድም ሙጋቤ በእርሳቸው ላይ የነበረኝን እምነት አጥቻለሁ ሲሉ ከስልጣን ሲያስወግዷቸው ያም እርምጃ ሙጋቤ እምብዛም ተቀባይነት የሌላቸውን የገዛ ባለቤታቸውን የሃምሳ ሁለት ዓመቷን ግሬስ ሙጋቤን ወደ ስልጣን መንበር ለማምጣት ሲሉ አመቺ አጋጣሚ ለመፍጠር ተብሎ የተድርሆን ተብሎ የተደረገ ሆኖ ነው የታየው። ምናንጓጓ እንደ አውሮፓውያን የዘመን አቆጣጠር ከ1980 ዓመተ ምህረት አንስቶም የብሔራዊ ደህንነት ኃላፊነትን ጨምሮ በተለያዩ የካቢኔ የስልጣን ኃላፊነቶች ተሰይመው ከመስራታቸውም በላይ እንደ አውሮፓውያን የዘመን አቆጣጠር በ2014 ዓ ም ሙጋቤ የቀድሞ ምክትላቸውን ጆይስ ሙሩጁን ዛሬ ዋና ተቻቸው ሆነዋል ከስልጣን ማንሳታቸውን ተከትሎ ለምክትል ፕሬዚዳንትነት በቁ የምናንጓጓ ለከፍተኛው የስልጣን እርከን መብቃት ታዲያ እርከን መብቃት ታዲያ በፓርቲ ውስጥ በሁለት ትውልዶች መካከል ሲታይ ለቆየው ብርቱ የስልጣን ሽኩቻ ማብቂያ የሚያበጅ ተደርጎም ተወስዷል። እንደ አውሮፓውያን የዘመን አቆጣጠር በ1965 ዓ.ም ምረት አዘው የሚለው ቅጽል ስም በተሰጣቸው በምናንጋጓ የሚመራው የቀድሞ የነጻነት ዘመን ተዋጊዎች የዛሬዎቹ የፖለቲካ መሪዎች በአንድ ወገን በዚያ ዘመን የተወለዱትና የባለቤታቸውን የፕሬዚዳንት ሮበርት ሙጋቤን ሁነኛ የፖለቲካ ድጋፍ እንደ ልብ ያገኙ በነበሩት ግሬስ ሙጋቤ መራ የነበረው ቡድን ደግሞ በሌላው ናቸው። የኢመርሰን ምናንጋጓ የአመራር ዘመን ገና ድሮ ጀመረ ይመስላል። ያረጀ ያፈጀ የሚመስለው የሙጋቤ አመራር መሰናበት የፈጠረው ትኩስ ስሜት ከበረደ በኋላ በእርግጥ ለዚያች ሀገር ሕዝብ አንዳች ዘራቂ ለውጥ ይመጣ ይሆን? ቆይቶ የሚታይ ይሆናል። なるほど。<noise>